No democracy! No, democracy. No, democracy. No, human rights. no human rights! No rule of law! No! Rule of law. In Ethiopia! In Ethiopia! In Ethiopia. እኔ ጋዲሳ ሙምቻ ይባላለሁኝ። ኖርዌይ ዋና ከተማ ኦስሎ ነው የሚኖረው። ዛሬ በኖርዌይ ሰላማዊ ሰልፍ አካሄዳችሁ ነበረና ለምንድን ነው ሰላማዊ ሰልፍ ያካሄዳችሁት? ሰላማዊ ሰልፉን እንግዲህ በየጊዜው እዚህ በኖርዌይ በኦስሎ ሁልጊዜ እናካሂዳለን። የምናካሂደውም ፋሽስት የኢትዮጵያ መንግሥት በሕዝቦች ላይ እያደረገ ያለውን ጭፍጨፋ ለማውገዝ ነው። ማን ነው ሰልፉን ያዘጋጀው? ምን ያህልስ ሰው ተሳተፈ በሰልፉ ላይ? ሰልፉን ያዘጋጀው የኦሮሞ ኮሚኒቲ ነው። ከኦሮሞ ኮሚኒቲ ጋር በትብብር የወጡ አሉ። የኢትዮጵያ ኮሚኒቲ አለ፣ እንደዚሁም ሌሎችም ኮሚኒቲዎች አሉ እዚህ በኖርዌይ የሚኖሩት። በሰልፉ ላይ የተገኙት ሰዎች ምንድን ነበር ዋና አላማና መልእክታቸው? አው፣ በሰልፉ ላይ የተገኘው የሰው ብዛት በጣም ብዙ ነው፣ ከአምስት መቶ እስከ ስድስት መቶ የሚደርስ ነው የተገኘው። የሰልፉ አላማ ሲተላለፍ የነበረው የኢትዮጵያ መንግስት ተብየው በህዝቦች ላይ የሚደርሰውን የግፍ ጭፍጨፋ፣ እስራት፣ ግድያ ለማውገዝ ነው። ዛሬ ዛች ሀገር በመላ ኢትዮጵያ ማለት ይቻላል የትኛውም የዛች ሀገር ውስጥ ያሉት ክልሎች በሙሉ የዛሬ ወገድ ወከባ፣ ቁጭ ጨፋና ግድያ እንደቀጠለ ነው ያለው። ከገንቤላ የወሰን እንደሆነ በሁሉም በሚዲያ ላይ እንዳለ ነው። በጋሪዎች ስርዓተ ማህበር በነበረው ጭቆና ህዝቦችን እንደ በሬ እንደ ከብት አንገት ለአንገት እጅ ለእጅ አስሮ ሲያሰቃይ የነበረው ይሄ ማንም የሚያየው ነው። እንደዚሁ በኦጋዴን ያቁ በተለይ በትልቁ ህዝብ በኦሮሞ ህዝብ ላይ እየተደረገ ያለው ጭንጸፋ ህጻናት ሳይቀር አሮጊት ሳይቀር በእውነት በሚዘገንን መልኩ ሰው ባዶ እጁ ሰላማዊ ሰልፍ ሲያደረግ የጎደለበትን ሰላማዊ ሰልፍ ሲያደረግ በክላሽንኮቭ እየተረፈረፈበት ሰው መሬት ላይ ወቆ ስንፈራፈር እያየን ነው ሁላችንም። እንደዚህ ከዚህ እንዲህ የመሰለ ጭፍጨፋ ነው እየተካሄደ ያለው። የኢትዮጵያ መንግስት፣ ሰሞኑን በተለያየ የአገር ውስጥ ሚዲያም እንደዚሁም ደግሞ ለእኛ ለአሜሪካ ድምጽ ሬዲዮ ጣቢያ በሰጡት መግለጫ በውጭ አገር ያሉ ኢትዮጵያውያንም ሆኑ የሰብአዊ መብት ተቋማት እንደዚህ አይነት የሚያወጧቸው መግለጫዎች ያልተጨበጡና ትክክለኛ ያልሆኑ የአገራችንን ትክክለኛ ሁኔታ የማያንጸባርቅ ነው ኢትዮጵያ ለሕግ የበላይነት የሚገዛና በሕግ የበላይነት የሚያምን ስርዓት ያላት አገር ነው ብለው ይናገራሉ ና ይህንንስ እንዴት ታዩታላችሁ? ከዚህ አንጻር ምን ያህል ትክክለኛ መረጃ ነው ያላችሁ? እነዚህ ነገሮች ታነሱ ትክክለኛ መረጃ በፊት ለፊት የምናየው ሰዎች በጥይት ተመትቶ ሲወድቁ ወድቀው መሬት ላይ ሲፈራፈሩ ወድቀው ከመሬት ላይ ሕዝቡ ብሎ ከቦ ሲጮ ተማሪ ከትምህርት ቤት ሰልፍ ሲወጣ በጥይት ሲመጣ፣ ይሄንን ነው የምናየው። ሌላው ተጨባጭ አይደለም። የኢትዮጵያ መንግስት በመሰረቱ ሲመሰረት በቅጥፈት ላይ የተመሰረተ መንግስት ነው። ሁልጊዜም እውነት ተናግሮ ሳይሆን ቀጥፎ ነው ህዝቦችን አፍኖ ጮቅኖ የሚይዘው። የዓለም ህብረተሰብም ያለ ያለው የሰብአዊ መብት ተከራካሪዎችም እያያሉትን በፊት ለፊት ሰው በጥይት አነጣጥሮ ሲመቱና ሰልፈኞችን አነጣጥሮ ሲመጡና ከዛ ተቀርቶ የሚወጣውን ነው። ይሄንን በምንም አይነት ሊካድ አይቻልም። ሚዲያ ይዟል። በራሱ ሚዲያ ላይ እንደፈለገ ይሆናል። የሰብአዊ መብቶች ነጻ የሆነ አካል ገብሶ ይመርምር ስል እኛ ከህዝብ ጋር እየሰራን ነው፣ ከህዝብ ጋር የሚሰራ መንግስት ህዝብ እየገደለ አይደለም፣ እያሰቃየ እያሰራ አይደለም። ከህዝብ ጋር እየሰራን ነው እያለ እምብ እያለ አላስገባም። ምክንያቱም የባሴ አሁን ከወጣው ምስጢር የበለጠ የባሴ ስለማወጣ ነው ያንን የሚያደርገው ማለት ነው። እናንተ የምትገኙት በውጭ ሀገር ነውና ከኢትዮጵያም ራቅ ብላችሁ ነው የምትገኙት ስለዚህ ምን ያህል እርግጠኛ ናችሁ እንደዚህ አይነት መረጃዎች እንዳሉ? የኢትዮጵያ መንግስትም የሚለው ሩቅ ናቸው ከሀገር ከተለያየ ቦታ የሚመጣላቸው መረጃ ነው የሚሰሙት እንጂ የኢትዮጵያ ተጨባጭ ሁኔታ ይሄን አያሳይም። በጣም አመሰግናለሁ። ይሉሽ በአጭሩ ይህንን ጥያቄ ለመለስ እኛ ውጭ ሀገር እንኖር እንጂ የወጣ ነው ከዛ ሀገር ነው ከኔ ሰፈር በቀጥታ ከማውቃቸው ሰዎች ላይ እርምጃ ሲወሰዳ ከኔ ሰፈር የታሰሩ ሰዎች አሉ። እዚህ ውጭ ሀገር እንኖር እንጂ እኛው ትውልዳችን፣ ቤተሰቦቻችን ዘጠና ዘጠኝ በመቶ እዛ ነው ያለ። ስለዚህ ዛሬ ሞባይል ቴሌፎን አለ፣ ሌላ ካሜራ አለ፣ ሰው ከኔ ከሰፈር ቀርቶ ስልክልኝ። ከዚህ በላይ የማምነው ነገር የለም። ከዚህ በላይ ሌላ ማረጋገጫ ሊኖር አይችልም። የሶሻል ሚዲያው እንደ ልብ ነው ዛሬ ያለው ማለት ነው። እንደ ኢትዮጵያ መንግስት አፈናማ ቢሆን ኖረው ምንም ነገር ባላይነት በአሁኑ ጊዜ ኢንፎርሜሽን ለማግኘት ምንም እንትን አያስፈልገውም። ለሰጡኝ ቃለ ምልልስ በጣም አመሰግናለሁ። እኔም አመሰግናለሁ ለተሰጠኝ ዕድል። ግዛቸው ይብሳ እባላለሁ። የኔዘርላንድ ሀገር ነው የሚኖረው። ዛሬ ሰልፍ አካሄዳችሁ ነበረ። በኔዘርላንድ አሁን ሰላማዊ ሰልፍ አድርገን ነበረ። ማን ነው ሰላማዊ ሰልፉን ያዘጋጀው? ለምንድን ነው ያዘጋጃችሁት? ምን ያህልስ ሰው ተሳተፈ? እስቲ እነዚህን ጉዳዮች አጠር አድርገው ይግለጹልን። ሰላማዊ ሰልፉን ያዘጋጀው የኦሮሞ ኮሚኒቲ በኔዘርላንድ የሚገኝ የኦሮሞ ኮሚኒቲ ነው። የሰልፉ ዓላማ ደግሞ ኢትዮጵያ ውስጥ የሚደረገውን ኦሮሞዎች ጭፍጨፋ፣ የአማራዊ ጭፍጨፋ፣ የጋምቤላውን ሁሉንም በተመለከተ ሰብአዊ መብት ረገጣው እንዲቆም የኔዘርላንድ ሀገር ለኢትዮጵያ ብዙ ድጋፍ የገንዘብ ድጋፍ ስለምትሰጥ ድጋፎቿን ከሰብአዊ መብት አያያዝ ጋር እንዲታያይዝ ለመጠየቅና አገር ቤት ከመሳሪያ ከታጠቀው ሀይል ጋር እየታገሉ ያሉ ባዶ እጃቸውን እየታገሉ ያሉ ህዝቦችንም ከእናንተ ጋር ነን በማቀም የእኛም ደምኖ የእናንተ ችግር የኛም ችግር ነው የምለውን ድጋፋችንን ለመግለጽ ነው። የዲሞክራሲ ፍላጎታችን የገለጽንበት ነው ለማለት ነው። በአጠቃላይ የሆላንድ ውስጥ የሚገኙ ኢትዮጵያውያን በብዛት ታገኝተዋል። ሆላንድ ብዙ ኢትዮጵያውያን የሉም፣ ግን ከዛው ወደ ሶስት መቶ የሚጠጋ ሰው ተገኝተዋል። በሰልፉ ላይ ምንድን ነው የተነሳው ነገር? ምን አይነት መፈክሮች ናቸው የተሰሙትስ? የት ነው የተካሄደው? የት ቦታ ላይ ነው የተካሄደው? ለምን ያህል ሰዓት ቆየ? ሰልፉ የተካሄደው በኔዘርላንድ የውጭ ጉዳይ ሚኒስቴር ፊት ለፊት ነው። አብዛኛው የሰሙት መፈክሮች እነ በቀላ ገርባ፣ እነ ኦልባና ሌሊሳ እና ሌሎች አንዳርጋቸው ጽጌ፣ የሁሉም ኢትዮጵያ ያሉ የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ ሌላኛው ደግሞ የኔዘርላንድ መንግስት ለዛ ሀገር የሚያደርገውን ድጋፍ እንደገና እንዲያይ፣ ሶስተኛውና ወሳኙ ደግሞ በአጠቃላይ ኢትዮጵያ ውስጥ የሚደረጉት ግድያዎች፣ ስብሰፋዎች፣ ግብግቦች እንዲቆሙ መንግስት በአስቸኳይ ሰላማዊ የሆነ መፍትሄ እንዲያመቻች ሌሎችም አካላት የሚመለከታቸው የውጭ ዲፕሎማትን ያን እንዲያግዙ ለማለት የተሞከረው ለዛም አቶ ጃዋር መሀመድ በዜጎቻችሁ ይታትታላችሁ እሱ ከዚህ ሀገር ከውጭ ጉዳይ ሚኒስቴር እኳን ጋር ተገናኝቶ እንዲያወራ አድርገናል። ከዚህ ከኔዘርላንድ ውጭ ጉዳይ ሚኒስቴር ጋር ስለ ሀገራችን ወደፊት ሁኔታና አሁን ስላለችበት ችግር በስፋት አስረድተናል ማለት ነው። ችግሩን እንደሚያውቁት እንደሚረዱት ከዚያችን ጋርም እንደሚቆሙ ቃል ገብቶልናል። ከዚህ በፊት የኢትዮጵያ መንግስትም በውጭ ሀገር የሚደረጉ ሰልፎችን እንደዚሁም ደግሞ የሰብአዊ መብት ተቋማትና ሌሎች አካላት የሚሰጧቸው መግለጫዎች መሰረት በማድረግ እነዚህ አካላት የተሟላ መረጃ የላቸውም ስለ ኢትዮጵያ ሲሉ ይደመጣሉ። እንዲሁም በቅርቡ እኛ የመንግስት ኮሚኒኬሽን ጽህፈት ቤት የህዝብ ግንኙነት ኃላፊን አቶ መሀመድ ሰይድን አነጋግረናቸው ነበርና እሳቸውን ባነጋገርናቸው ወቅት በውጭ ሀገር ስለሚደረጉት ተቃውሞዎችና በአጠቃላይ የኢትዮጵያ መንግስት በዜጎቹ ላይ እየፈጸመ ነው ስለሚባለው የሰብአዊ መብት ጥሰት እንደዚሁም ደግሞ ከስልጣን ይውረድ ጥያቄ በተመለከተ ተጠይቀው ከኢትዮጵያ ውጭ ያሉ አካላት የራሳቸው ያልተጨበጡ ትክክለኛ መረጃ የሌላቸው ናቸው የሀገራችንን ትክክለኛ ያልሆነ መረጃ የሚያንጸባርቁ ናቸው ኢትዮጵያ ለህግ የበላይነት የሚገዛ እና በህግ የበላይነት የሚያምን ስርዓት ያለበት አገር ነው ሲሉ መግለጫ ሰጥተዋል እና ይሄንን እንዴት ያውታል ምን ያህል ትክክለኛ መረጃ አላችሁ ስለ ኢትዮጵያ ይሄ ከክደት ነው የምነሳው። አንድ በሽታውን የካደ ሰው መድኃኒቱን ሊያገኝ አይችልም። ኢትዮጵያ መንግስት ይህን የምለው ችግሩ እንደሌለ ክደት ለማሳየት ነው። ይሄ የማይፍም ጨዋታ ነው። ቤት እኛ ያልተጨበጠ መረጃ ላይ አይደለንም። ከሰዎች ነው የተፈጠርን። ቤተሰቦቻችን እዛው አሉ። በየደቂቃው በየቀኑ፣ ኢብን መንግስት ራሱ የማያገኘውን መረጃ የራሱ ፖሊስ ኃይሎች የራሱ መከላከያ ኃይሎች ይዝላችን የሚያደርሱት ለመንግስት ራሱ የማይታይ መረጃዎች እኛ ጋር ይደርሳሉ። ይሄ ማለት ከቤተሰቦቻችሁ ከወንድሞቻችሁ፣ ከእናቶቻችሁ ይልቅ እኔ በመንግስት ሚዲያ ተቆጣጠር የሚነግራቸው ዜማ ነው ለማለት ነው። ይሄ ለማመን አዳጋቸው ትንሽ የወረደ ጨዋታ ነው፣ ከመንግስት የማይጠበቅ ነው። ከመንግስት የሚጠበቀው ይልቁኑ ችግሩ እንዳለ በስፋት እንዳለ አውቆ አጣርቶ የአለም አቀፉ መንግስታት ሰብአዊ መብት አለም አቀፉ መንግስታት እንዲያጣሩ ገለልተኛ እንዲያጣራ ያለውን ፈቅዶ ጥፋት መኖሩን አምኖ ወደ መፍትሄው ፍለጋ መሄዱን ነው እንጂ ሚሻለው፣ ችግሩ የለም እነኚህ ማቁት የውጭ ሀይላት ምናምን እያሉ ወደ ለሰብአዊ መብት የቆሙትን ሰዎች ስም ወደ ማቀልሸት መሄድ እሱን ነጻ አደርገውም፣ ከበሽታው አያድንም። በሽታው የዲሞክራሲ ቶ በሽታው የስርአት ለውጥ ነው። ስርአት ለውጥ ነው እዚህ ሀገር የሚፈለገው ይሄኛው ሲመጣ ይሆናል ይህኛውም በክደትም በውሸትም እንደዚህ በመንግስታዊ ፕሮፓጋንዳም ሊሸፈን የማይችል ሀቅ ነው። ይሄ እኛ የቁምነት አላማ ህዝባችን በፊት ለፊት እየተጋፈጠ ያለውም ሀቅ ዞኑ ሀቅ አለው። ሰው ቤት አለ፣ ቤቱ ላይ መጥቶ ነው እየገደሉት እየገደሉት በየበራቱ ላይ ነው እየተገደለ ያለው ሰው። ስለዚህ ይሄኛውን ሀቅ ለመሸፈን መጣር ብዙ በዚህ ጊዜ በተለይ እንደዚህ ኢንፎርሜሽን እንደ ልብ በሚንሸራሸርበት ጊዜ ይኸው በጣም ከየዋህነት አልፎ ጅልነት ነው የሚሆነው። ምናልባት እንግዲህ ያ መንግስት የጅሎች ቤት ቢሆን እሱን ራሳቸው በራሳቸው የሚመልሱት መልካም ነው። እንደዚህ አይነት ሰላማዊ ሰልፎችን ከማድረግ በማድረግ የምትጠብቁት ነገር ምንድን ነው? ምን አይነት ምላሽ እናገኛለን ብላችሁ ነው በተለይ እኔ አሁን በወከልኩበት በኔዘርላንድ ሀገር ከዚህ በፊትም አነጋግረናቸው እናውቃለን። ጠቅላይ ሚኒስትሩ ቢሮም በደንብ ግንኙነት አለን። እዛ ሀገር ትልቅ ድጎማ ወይም እርዳታ ከሚያደርጉት ሀገሮች ኔዘርላንድ አንዷ ነች። በአመት ከስድስት ሚሊዮን ዩሮ ቀጥታ ድጋፍ ትሰጣለች እና ይሄ ሁሉ ብር ግን እየዋለለት ያለ ህዝባችንን ለመግደል ለመጨብጨት እንጂ ቀጥታ ልማት ላይ ወይም የግብርናው ልማት፣ ሌሎች ሌሎች መሰረት ልማቱ ላይ እየዋለ አይደለም። ይሄኛውም ደግሞ በግልጽ የሚያሳዩ መረጃዎች እጃችን አሉ። ስለዚህ ይሄን ነግረናቸው ከወንጀሉ ኮምፕሊሲቲ አሁን የህዝባችን ላይ ከሚደረገው ወንጀል ነጻ ራሳቸውን እንዲያደርጉ ህዝባችን እየታገለ መሆኑን ነግረናቸው ህዝባችን ነጻ ሲወጣ ልንደ ልድ የሆነ ማገልገል እንደምንፈልግ ተባባሪ መሆን እንደምንፈልግ ጓደኛ መሆን እንደምንፈልግ እኛ ቴሮሪስት እንዳልሆን የምንቆምለት ለሰላም ሰብአዊ መብት መሆኑን ተረድቶ ድጋፍ እንዲያደርጉልን ነው። አትሊስት በዲፕሎማሲ ደረጃ ኢትዮጵያ መንግስት ላይ ጫና እንዲደረግ በኩላችንን እንጥራለን። እንደሚያደርጉም ተስፋ እናደርጋለን። በጣም አመሰግናለሁ። አመሰግናለሁ። no justice. no democracy. no democracy. ndo himarayi. ndo himarayi. ndo ruravu la. ndo ruravu la. indijapiya. indijapiya. indijapiya. indijapiya.